አባላቶቹ እየታሰሩና ጽሕፈት ቤቶቹ እየተዘጋባቸው በመጪው ምርጫ ለመሳተፍ እጅግ አስቸጋሪ እንደሚሆንበት የኦሮሞ ፌዴራላዊ ኮንግረስ ገለጸ። መንግስት በበኩሉ ምርጫን ተገን በማድረግ በወንጀል የተጠረጠሩ ሰዎች ይፈቱልን ማለት የፍትህ ስርዓቱን አደጋ ላይ መጣል ነው ብሏል። ሙክታር ጀማል ዝርዝር አለው። የኦሮሞ ፌዴራላዊ ኮንግረስ ያወጣው መግለጫ እንደሚያትተው ኢትዮጵያ ያ የፖለቲካ ሂደት አደገኛ አካሄድ ነው ብሎታል። የሀገሪቷን ውስብስብ ችግሮች በመፍታት እና ወደ ዲሞክራሲያዊ ስርዓት ለመሸጋገር አሳታፊ የሆነ ውይይትና ድርድር እንዲደረግ የሚመለከተው አካል በሙሉ ሊሳተፍበትም ይገባል ብለዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ተከታዩን ለቪኦኤ ገልጸዋል። ብሔራዊ መግባባት የሚባል የተቅማጨ የታሰረ በአፍሮ ተካርታ የታጀበ አንድ ሁለት ሶስት ብለን ስምምነት የለንም። ይህ ሳይፈታ ደግሞ የምርጫ ጊዜ ሰሌዳ ወጥቶ ወደ ምርጫ እየሄድን ነው። የኢትዮጵያ ሕዝብ ዝም ምርጫ ብለን የፖለቲካ ቲያትር መስራቱ አይጠቅመንም። ይሄ ሀገር እጅግ በጣም አደገኛ ሆነ መቀለኛ መንገድ ላይ ነው። ስምምነት ያስፈልጋል። ሀገሪቷና ሕዝቦቿ በዚህ ስምምነት በመጣጣት ውድ ዋጋ እየከፈሉ ነው። ይህንን መንግስትን፣ ህዝብን፣ ገዢ ፓርቲም፣ ሌሎች የፖለቲካ ኃይሎችን እንዲያውቁት ከማሳወቅ ነው። ፕሮፌሰር ከመግለጫቹ ነጥቦች ውስጥ አንደኛው ላይ የተቀመጠው በምርጫው የሚወዳደሩ አባላቶቻችን እየታሰሩ አልፎም ጽህፈት ቤቶቻችን እየተዘጉ ምርጫውን ለመሳተፍ እንቸገራለን የሚል አለ። ይህ ማለት ምርጫውን መወዳደር ስለማንችል አንወዳደርም ማለት ነው ወይ? ውጣውረድ ቢበዛም ከነ ችግሩ እንወዳደራለን ማለት ነው ወይ? ምን ማለት ነው እሱ? መጨረሻ ላይ ብቻ ምርጫ ለማክሰር ተጨማሪ እስር ለማምጣት፣ ተጨማሪ ግድያ ለማምጣት ምርጫ ውስጥ አንገባ። ይህ ምርጫ እንደ ድሮ በኢትዮጵያ ሕዝቦች ላይ ክሎቲካድራችን የምንሰራበት ሳይሆን ለመጀመሪያ ጊዜ በኢትዮጵያ ታሪክ ዲሞክራሲያዊ ስታት ይወለዳል። እደግማለሁ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ዲሞክራሲያዊ ስርዓት ይወለዳል ብለን የምንጠብቀው የኢትዮጵያ ሕዝብ የሚጠብቀው ምርጫ ነው። ይህንም ምርጫ በስልጣን ጉጉትም ይሁን በተለያዩ መንገዶች ብናበላሽ፣ ክሳራው ለሀገርም፣ ለሕዝብም፣ ለሁላችንም ነው። ይህ መታወቅ አለበት በጊዜ ምርጫው ራሱ እኮ ገባን አልገባችሁ ትጉም ያጣ ምርጫ እኮ ማለት እኮ ምርጫ ነው ምርጫ ብለን ቅርጫ እንኳን ያልሆነ እንደምናውቀው ከዘጠና ሰባቱ ምርጫ በተፈቀል በኢህአዴግ ዘመንም በንጉሱ ዘመንም በደርግ ዘመንም ቅርጫ እንኳን ያልሆኑ ነገሮች፣ ጫዋታዎች ኢትዮጵያ ህዝብ እኮ ላለፉት አምሳ ዓመታት በላይ ወደ ስልሳ ዓመታት ገደማ በዚሁ የፖለቲካ ቴአትር ውስጥ አልፈዋል። በተለይ ብሔራዊ መግባባት የሚለውን ሀሳብ በተደጋጋሚ እርስዎ የሚያነሳሉ፣ መንግስት ግን ብሔራዊ መግባባትን እያደረግኩ ነው ፕሮፌሰር፣ እራሳቸው ጽሁፍ የሚያቀርቡበት ነው። የትኛው ነው ብሔራዊ መግባባት የሚል ከመንግስት ወገንም ይነሳል። መንግስት እያደረገ ካለው ብሔራዊ መግባባትና እርስዎ ከሚጠይቁት ምንድን ነው ልዩነቱ? ምንድን ነው አልሆነም ወይ ደግሞ የጎደለ የሚሉት እርስዎ? እስካሁን ድረስ እኮ የታሰረ ነገር እኮ ምንም የለም

ይሄ እኮ በዲክታተር መለስ ጊዜ እንኳን ተደራድረን ተነጋግረን መልሶ ማን አስገባ በማናግበት መንገድ መልሶ የገባ አይነት አለ እኮ። የምርጫ ህጉ ላይ እንኳን እኮ በቂጭነት የለንም። ሌላዊ ቄና ማለት ነው። ዛሬ በተለያዩ የሀገሪቷ ክፍሎች እየተፈጠረ ያለው ብሔር ተኮር ግጭት ሁሉንም አሳታፊ ባደረገ ውይይት ሊፈታ ይገባል የሚለው የኦሮሞ ፌዴራላዊ ኮንግረስ መግለጫ ከሰላማዊ ትግል በተለየ ሌላኛው አማራጭ ድሃዋን ሀገርና ሕዝብን የሚጎዳ ነው ብሏል። ለዚህ ሁላ ውጣ ውረድና የፖለቲካ ውጥንቅጥ መንግስትና ገዢው ፓርቲ ተጠያቂ ነው ሲልም ነው የኦሮሞ ፌዴራላዊ ኮንግረስ መግለጫ የሚያትተው። በጉዳዩ ላይ መልስ የሰጡት በሚኒስትር ማዕረግ የጠቅላይ ሚኒስትር ቢሮ የዲሞክራሲ ስርዓት ግንባታ አስተባባሪ ዶክተር ቢቂላ ሁሪሳ ተከታዩም ብለዋል። በመጀመሪያ ደረጃ ኢትዮጵያ ሰላማዊ ምርጫ ማድረግ አይቻልም ብለው አእምሯቸውን ደስ የሚሄዱ አካላት የህዝባችንን የዲሞክራሲ ፍላጎት ወደኋላ የሚመልሱ ስለሆነ በፍጹም ሊፈቀድ አይገባም። በሀገራችን ውስጥ ምርጫ መካሄድ አለበት። የዲሞክራሲ ግንባታ ሂደት ሂደት ነው። በአንድ ሌሊት የሚጠናቀቅ አይደለም። እየተለማመድን ችግሮችን እየፈታን፣ ውንድ እያገኘን፣ እያሻሻልን የምንሄደው ነገር ስለሆነ በዚህ ላይ ብዙ ፓርቲ ወይም ሀገር የሚመራው መንግስት ብቻ ሳይሆን ሁሉም አካላት የሚጠበቅባቸው ድርሻ መወጣት አለባቸው የሚል እምነት ነው ያለን። መንግስት ያሰራቸውን ሰዎች ፍርድ ቤት ሲለቃቸው ፖሊስ እንደማይለቃቸው፣ ፍርድ ቤት ዋስትና መብት ሲጠብቅላቸው ፖሊስ እንደማይፈጸምና ተመሳሳይ ችግሮች እንደሚታዩ፣ ጽህፈት ቤቶቻቸው እንደተዘጋባቸው ይህንን ደግሞ መንግስትና ገዢው ፓርቲ ከተገዳዳሪነት አንጻር ከኛ ላይ ስጋትና ፍራቻ ስላለው ነው ይህንን ማነቆ የሚፈጥርብን፣ እንጂ የህግና የፍትህ ጉዳይ አይደለም ብለው ነው የሚያቀርቡት። ይህንን በተመለከተስ ምንድነው የሚሉት? በዚህ ዓመት ምርጫ ስላለብን እስር ቤት ያሉ ሰዎች በሙሉ ይፈቱ የሚል አይነት በጣም ኃላፊነት የማይሰማው አስተሳሰብ ትክክል ነው ብለን አናስበም። ግለሰቦች ወንጀል ሰርተዋል ተብሎ ተጠርጥረው ከሆነ የፍትህ ስርዓቱ ቶሎ ቶሎ አይቶ ፖሊስም የሚመረምረውን ነገር በፍጥነት መርምሮ፣ በንጽህና በኃላፊነት ስሜት መርምሮ ለሚመለከተው የፍትህ አካል አቅርቦ ጉዳዩ ውሳኔ እንዲያገኝ ማድረግ ላይ መረባረብ እንጂ ዜጎቻችን ታስረውብናል የሚለው አስተሳሰብ እንዲሁም ፖለቲካዊ ሂደት ብቻ እንዲኖረው ማድረግና የፍትህ ስርዓቱ ጭልም ያለ ለፖለቲካ ስርዓት ተብሎ የፍትህ ስርዓቱ እንዲሽመደመድ እና በንብርክቱ እንዲሄድ የማድረግ ስርዓት ተገቢ አይደለም ብዬ አስባለሁ። የተሰራ ወንጀል ካለ ወንጀሉ ቶሎ ተጣርቶ ለፍርድ ቀርቦ በነፃ የሚሰናበተው በዘናዝም እንዲሰናበት፣ ወንጀል ተገኝቶ ደግሞ የሚፈረድበት ካለ እንዲፈረድበት ማድረግ እና የተጀመረውን የዲሞክራሲ ሽግግር እና ፊታችንን ያለውን ምርጫ ጎን ለጎን ማስኬድ ላይ ትኩረት ማድረግ አለብን። የፍትህ ስራንና የፊት ለፊታችንን ያለውን ምርጫ እንዲህ ደበላልቆ ማየት ተገቢ አይደለም የሚል ሀሳብ ነው ያለ። ሀገራዊ መግባባቱን በተመለከተ ላለፉት ሶስት ዓመታት በተደጋጋሚነት የተነሳ ቢሆንም ለዚህ ሁላ የፖለቲካ ውጥንቅጥ ምክንያት የሆነው መንግስት በቁርጠኝነት ፍቃደኛ አለመሆኑ ነው የሚል ነው እንደ ስሞታ የሚቀርበው። ይህም በተመለከተ ዶክተር እርስዎ ምን ይላሉ? ውይይት እየተደረገ ነው እነዛ ውይይቶች በአንዳንድ ነገሮች ላይ ፍሬያማ የሚባል ውጤት አምጥተዋል ብለን ነው የምናምነው። እዚህ ውስጥ በሁሉም ነገር ላይ መግባባት አይጠበቅም፣ ይሄ የዲሞክራሲ ስርዓት ስለሆነ ዲያሎጉ መኖሩ በመሰረታዊ ጉዳዮች ላይ በቅንነት ለመወያየት እና ወደ አንድ ሀገራዊ አጀንዳዎች ላይ የመምጣት ፍላጎት መኖሩ በራሱ እንደ ጥንካሬ ሊወሰድ ይገባል። ገዢው ፓርቲም ሆነ አገር የሚመራው መንግስት በዚህ ውስጥ እንደ አንድ ተሳታፊ ነው የሚሳተፈው በምንም አይነት ተአምር የሀገራዊ መግባባትን እንዲደናቀፍ እንዲቀጥል የማድረግ ዓላማ የለውም። ይልኩንም በዋና ዋና ጉዳዮች ላይ ውይይት ተደርጎ ወደ ምርጫ ከመግባታችን በፊት ሆነ ከምርጫም በኋላ ተደጋጋሚ ናሽናል ዲያሎግ እንዲኖር በሰለጠነ መንገድ ሀገራችን የምናሻግርበት መንገድ ላይ መግባባት እንዲኖር በማድረግ ላይ ገዢ ፓርቲም ሆነ መንግስት አሁንም እየተጫወተ ነው። ወደፊትም የሚጠበቅበትን ሚና እየተጫወተ ይሄዳል የሚል አቋም ያለን ለኢትዮጵያ ሕዝቦች ለታሪክ በግልጽ መተው የምንፈልገው ፖለቲካችንን ላለፉት ሀምሳ ዓመታት ማሰልጠን አቅቶናል የሚለው የኦፌኮ መግለጫ ከቅርብ ታሪክ ለመማር ባለመታደላችን ከአንደኛው ቀውስ ወደ ሌላው ቀውስ ስንዳክር ኖረናል ይላል። እነዚህን ችግሮች ከመሰረቱ ለመፍታት ሁሉንም ያካተተ በቅን ልቦና ላይ የተመሰረተ ሀገራዊ መግባባትና ውይይት ያስፈልጋልም ሲል አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ